የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉ ዛሬ ማለዳ በድጋሚ ታስሯል። በሽብር ወንጀል ተከሶ ከሌሎች የኢንተርኔት አምደኞች ጋር ታስሮ በዋስ ከተለቀቀ በኋላ ጉዳዩን በውጭ ሲከታተል የነበረው በፍቃዱ ዛሬ ማለዳ ላይ ነው ሲቪል የለበሱ ሰዎች ልዩ ስሙ ፈረንሳይ በመባል ከሚታወቀው አካባቢ ከሚገኝ መኖሪያ ቤቱ አዲስ በተሰየመው የሕዝብ መምሪያ እንደሚፈለግ ተነግሮት መታሰሩን ቤተሰቦቹ ያመለከቱት ዝርዝሩን ከዚያን ግርማ የዛሬ ዓመት ከእስር የተለቀቀው የዞን 9 የኢንተርኔት የጡመራ መድረክ አምደኛና የውይይት መጽሔት አዘጋጅ በፍቃዱ ኃይሉ ዛሬ በድጋሚ መታሰሩን ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ ገለጸች። የመታሰሩ ምክንያት ምን እንደሆነ እስካሁን በግልጽ አለመታወቁን የገለጸችው ወይዘሪት ሶሊያና ከቤት የተወሰደው ግን የአስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት ትፈለጋለህ በሚል እንደሆነ መረጃ እንዳላት ትናገራለች። ጠዋት አስራ ሁለት ሰዓት ከሰላሳ አካባቢ ከቤት ሲቪል ልብስ የለበሱ ሁለት ሰዎች መጥተው በኮማንድ ፖስቱ በፍቃዱ ይፈለጋል እና ይዘነው መሄድ አለብን ነው ያሉት። በወቅቱ ሲጠየቁ ምክንያቱ ምን እንደው ሲባሉ እኛ ምክንያቱን አናውቅም ታዘን ነው ይዛችሁ ተብለን ታዘን ነው ተብለው ነው ስልኩን እና እሱን ይዘው ሄደዋል። የቤት ፍተሻ ምናምን አላደረጉም። ፈረንሳይ አካባቢ የሚገኝ ፖሊስ ጣቢያ ነበረ መጀመሪያ ያቆዩት ሙሉቀን እና በወቅቱ ያው ምንም ምርመራ ምናምን አልተካሄደበትም ነበረ። በፈቃዱ ኃይሉ በአዲስ አበባ በተለምዶ ፈረንሳይ እየተባለ በሚጠራው አካባቢ በሚገኘው የቤተሰቦቹ መኖሪያ ቤት የሚኖር ሲሆን በአቅራቢያው በነበረው ፖሊስ ጣቢያ ማቆያ ክፍል በነበረበት ወቅት ከቤተሰቦቹ ጋር እየተነጋገረ እንደነበር እና እስከዛ ድረስ ምንም አይነት ጥያቄ እንዳልቀረበለት ወይዘሪት ሶላያና ገልጻለች። በኋላ ማምሻ ላይ አሁን በተለይ ጥቂት ሰዓታት በፊት ከፈረንሳይ አካባቢ ከነበረ ፖሊስ ጣቢያ ወደ የካ ፖሊስ መምሪያ ላምበረት አካባቢ ወደሚገኘው እንደተሸጋገረና እዛ ምርመራ ነገር መጀመር እያደረጉ እንዳለ ነው የሰማነው። ወይዘሪት ሶሊያና ምንጮቿን ዋቢ አድርጋ ለአሜሪካ ድምጽ እንደተናገረችው በፍቃዱ ማምሻውን በተደረገለት አጠር ያለ የምርመራ መጠይቅ ስሙ ለተጠቀሰለት ብዙሀን መገናኛ ቃለ ምልልስ ሰጥተሃል የሚል ክስ በቃል እንደቀረበለት ነው። የአሜሪካ ድምጽ ያነጋገራቸው የበፍቃዱ የቅርብ ወዳጆችም በተመሳሳይ ለምን ቃለ ምልልስ ሰጠ በሚል እንደተጠየቀ ጠቁመዋል። ነገር ግን ወይዘሪት ሶሊያና እንደምትለው እስካሁን በአስቸኳይ ጊዜ አዋጁ ላይ በክልከላ ከተቀመጡት ውስጥ በግልጽ ይህን ጥሰሃል ተብሎ የተነገረው ነገር እንደሌለ ነው። በፍቃዱ ኃይሉ ዞን 9 በተባለው የኢንተርኔት የጡመራ መድረክ ላይ በኢንተርኔት አምደኝነቱ ይታወቃል። በ2007 ሚያዝያ ወር እርሱና አምስት የኢንተርኔት አምደኞች ባሉበት፣ ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ በሌለችበት፣ እንዲሁም ሶስት ጋዜጠኞች በሽብር ወንጀል ተከሰው ሲከራከሩ ከቆዩ በኋላ በመጀመሪያ አምስቱ ክሳቸው ተቋርጦ ከእስር ሲለቀቁ ጥቂት ቆይቶ ደግሞ ሶፍቱ እና ወይዘሪት ሶሊያና ፍርድ ቤት በሌለችበት በነጻ አሰናብቷቸው ነበር በፍቃዱ ኃይሉ ግን አመጽ በጽሁፍ በማነሳሳት ክስ እንዲከላከል ተበይኖበት የልደታ ፍርድ ቤት አስራ ዘጠኛ ወንጀል ችሎት የሀያ ሺ ብር ዋስትና እንዲያሲዝና ከሀገር እንዳይወጣ እገዳ ጥሎበት ነበር በተጨማሪም በነጻ ከተሰናበቱት ሌሎች አራት አምደኞች አቤል ዋበላ ናትናኤል ፈለቀ አጥናፍ ብርሃንና ሶሊያና ሽመልስ በሌለችበት አቃቤ ሕግ ይግባኝ ስለጠየቀባቸው የፊታችን ማክሰኞ ህዳር 6 2009 ለአምስተኛ ጊዜ ለብይን ጠቅላይ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። በፍቃዱ ኃይሉ ዛሬ ስለታሰረበት ሁኔታ ከቤተሰቦቹ መረጃ ለማግኘት ጥረት አድርገን በፍቃዱ የታሰረው ለብዙሃን መገናኛ ቃለ ምልልስ ሰጥተሃል በሚል መሆኑን ከሱ መስማታቸውን ገልጸው መረጃ ለመስጠት ፈቃደኛ አልሆኑም። ጠበቃ እንዳለው ጠይቀን በአስቸኳይ ጊዜ አዋጁ መሰረት ጠበቃ ማቆም ስለማይፈቀድ ለጊዜው ጠበቃ የለውም ስትል ወይዘሪት ሶሊያና ሽመልስ ገልጻልናለች። በፍቃዱ ታሰረበት የተባለው የላምበረት አካባቢ የካ ክፍለ ከተማ ፖሊስ ጣቢያ ስልክ ደውለን ስልኩን ያነሱት መሰረት የተባሉ ሴት በፍቃዱ ኃይሉ ተጫነ ዛሬ የካ ክፍለ ከተማ ፖሊስ ጣቢያ መታሰሩንና የታሰረበትን ዝርዝር ጉዳይ በተመለከተ ግን በአካል ቀርበን መርማሪውን ካልጠየቅን የሚነግሩን መረጃ እንደሌለ ገልጸውልናል። በፍቃዱ ኃይሉ ተጫኔ ከሆነ አለ በዚህ ሰዓት እኛ ማወቅ ጠዋትም እኛ ጋር ብደው እኛ ማወቅ አንችልም። መርማሪ ነው የሚያውቀው። በአካል ተመጥቶ ነው በምንድን ነው ምንድን ነው ተብሎ መጣራት የሚችል። በፍቃዱ ኃይሉ ከእስር ከተፈታ በኋላ ውይይት የተሰኘ መጽሔት ከጓደኞቹ ጋር በማዘጋጀት በማሳተም ላይ ይገኝ ነበር። በፈቃዱ ከባልደረቦቹ የዞን ዘጠኝ የኢንተርኔት አምደኞች ጋር በጋራ ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሽልማቶችን አግኝቷል። ቺልድረንስ ኦፍ ዴር ፓረንትስ የወላጆቻቸው ልጆች በሚል ርዕስ በጻፈው ልቦለድ መጽሐፍም በግሉ ከአራት ዓመታት በፊት የአፍሪካ የስነ ጽሁፍ ሽልማት ውድድር ተወዳድሮ ሶስተኛ በመውጣቱ ተሸላሚ መሆኑ ይታወሳል።